የኢትዮጵያ መከላከያ ሰራዊት ከውጭ ኃይሎች ጋር በመሆን በትግራይ ላይ ወታደራዊ ጥቃት እየፈጸመ ነው የሚለውን የህወሀት ክስ የጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል ብርሃኑ ጁላ አጣጣሉ። ጀነራሉ የኢትዮጵያ መከላከያ ሰራዊት ህወሀትን ለመደምሰስ የሌሎች ድጋፍ የሚያስፈልገው አይደለም ብለዋል። የትግራይ ክልል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ከጎረቤት ሀገራት ጋር በመተባበር በትግራይ ላይ የታወጀ ጦርነት ሲሉ ተናግረው ነበር። መስፍን አራጌ ዘገባ አለው። ከቀናት በፊት በድምጸ ወያኔ የቴሌቪዥን መርሃ ግብር ቀርበው በወቅታዊ ሁኔታ ላይ ማብራሪያ የሰጡት የትግራይ ክልል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ጦርነቱ በውጭ ሀገራት ወታደራዊ ድጋፍ እየታገዘ ነው ብለው ነበር። አምባገነን መሪ ከውጭ ኃይል በመተባበር የትግራይ ሕዝብን ለመቀጥቀጥ ዜጋውን ለመጨፍጨፍ ወስኖ እየሰራ ነው ያለው። መሆን የሚገባው አገርን ከውጭ ወረራ መከላከል ነው፣ ማዳን ነው፣ መግጠም ነው። የሀገሪቱ መሪ እየሰራ ያለው ግን ሀገሪቱን አሳልፎ ሰጥቷል። ከውጭ ኃይል ጋር በመተባበር በትግራይ ላይ ወረራ ከፍተዋል። ከባድ የሆነ ታሪካዊ ክህደት ተፈጽሟል። የውጭ ኃይል ደግሞ ሌላ አይደለም፣ ኢሳያስ ነው። ኤርትራን አጉሳቁሎ ኤርትራን አዳክሞ ኢትዮጵያ እንዲትበተን ምትንኩራን ትውጣ የሚል መሪ የሀገሪቱ መበተን የሚፈልግ እንድትበተንም ሲረባረብ የነበረ ከዚህ ሀይል ጋር ነው ተባብሮ። ትናንት ለጋዜጠኞች መግለጫ የሰጡት የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ብርሃኑ ጁላ ሰራዊቱ ከየትኛውም ሀገር ወታደራዊ ድጋፍ እንዳላገኘ ገልጸዋል። የደቡብ ሱዳንና የኤርትራ ወታደሮች በጦርነቱ ተሳትፈዋል የሚለውን የህወሀት ክስ መሰረተ ቢስ ሲሉ አጣጥለውታል። ትንሽ የሚገርም ነገርም አለው ደቡብ ሱዳን መንግስት ለኢትዮጵያ ሶስት ሺህ ወታደር ሰጥቶ አስገብቶ እና ከኛ ጋር የተወጋ ነው የሚል የሰማነው አለ። በእውነቱ ከእውነት የራቀ ነው። ደቡብ ሱዳን ኢትዮጵያን የሚትደግፍበት ቁመና ላይ ያለች ሀገር አይደለች። አንዱ እሱ ነው። ሁለተኛ እኛ ሀይል ካነሰን ከደቡብ ሱዳን ለምናመጣለን? ደቡብ ሱዳን እኮ እኛ ነን እየጠበቅን ያለን። ደቡብ ሱዳን ላይ ሁለት የፒስኪፒንግ ሚሽኖች አሉ። ዩኒስፋ የሚባል አብይ አካባቢ ያለ የኢትዮጵያ የሰላም ማስከበር ሀይል አለ እና በደቡብ ሱዳን እራሱ በጁባ እና አካባቢው የኢትዮጵያ የሰላም ማስከበር ሀይል አለ። በአጠቃላይ ኢትዮጵያ አሁን ባለው ሁኔታ በሰላም ማስከበር ተልዕኮ ላይ ከአስር ሺህ በላይ የሰው ሀይል አላት። ሀይል ካነሰን ይሄን ነው የምናመጣው እንጂ ደቡብ ሱዳን የምንጠይቅበት ምክንያት የለም። ኤርትራን ተሳትፈዋል ብለዋል። ኤርትራ ለእኛን ለማገዝ ብሎ የሚያሳትፈው ምንም ሀይል የለም። እኛ እኮ በውጊያው ላይ እዞችን ነው ያሰጠው። አንድ እዝ ማለት በጣም ትልቅ ሀይል ነው። እዞቻችን በምዕራብም በምስራቅም ከሁለት በላይ በየግንባሩ ሆኖ ነው ያሉት እና የኤርትራ ተሳትፎ የሚጠይቅ ነገር የለም። የኤርትራ ተሳትፎ ፖለቲካሊም ጥሩ እንደማይሆን ስለምናውቅ ይሄን አላደረግንም። ያልተወራ ጉድ የለም በዚህ ማለት ነው። ስለዚህ ይሄ የእነሱ ፕሮፓጋንዳ ነው። ጄኔራሉ ከሕወሓት ጋር በሚደረገው ወታደራዊ ዘመቻ የኢትዮጵያ መከላከያ ሰራዊት ሙሉ አቅሙን አለመጠቀሙን ያስታወሱት፣ በየማሰልጠኛው ስልጠና ላይ ያለ ሰፊ ሀይል አለን። አሁን የፒስኪፒንግ ሀይል ሳናመጣ በማሰልጠኛ ያለውን ሀይል ሳናወጣ ባለን ሀይል ብቻ ቲፒኤልኤፍ ጁንታ ከኢትዮጵያ አቅም በላይ አይደለም። በተዋጊ ሀይሎቻችን ጥረትም አንገናኝም፣ በትጥቅም አንገናኝም። እኛ ወደ ሌላ ሀገር ጎረቤት ልመና የሚወስደን ምንም ነገር የለም። ስለዚህ የለመዱት የሳይኮሎጂካል ወርፌር ሁልጊዜ እንደዚህ ነው የሚያደርጉት። ሽሬን ጨምሮ የተለያዩ አካባቢዎችን በቁጥጥር ስር ማዋላቸውን በትናንቱ ጋዜጣዊ መግለጫቸው መግለጻቸው ይታወቃል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።